የወጣቶች ዓለም ነገን የተሻለ ለማድረግ ራሳቸውን በቴክኖሎጂ በማሳደግ ከውጭ በከፍተኛ ምንዛሬ ወደ ሀገር ውስጥ እየገቡ የነበሩ ማሽኖችን በማምረት ተግባር ላይ የተሰማሩ የጋቢ ቤተሰብ ወጣቶች ዛሬ ላይ የታዘዙትን ማሽነሪዎች በመቅዳት ብቻም ሳይሆን አሻሽለው ለሀገር ውስጥ ተጠቃሚዎች በማቅረብ ረገድ ታላላቅ ተግባራትን እየፈጸሙ ነው። ውልደትና እድገታቸው በደሴ ከተማ የሆኑት ወጣቶቹ አባት ያበጀው ለልጅ ይበጀው ነውና ነገሩ የአባታቸውን ፍኖት በመከተል ዛሬ ላይ የራሳቸውን ድርጅት መምራት ችለዋል። ሙያውን ከአባታችን ነው የወረስ ነው። አባታችን በዚህ በቴክኒክ ሙያ ላይ ረዥም ዓመት ልምድ የነበረው ነው ራሱም እያዳበረ የተለያዩ የፈጠራ ስራዎችን ስለነበሩት ያንን ከእሱ ተቀብለን አሁን ደግሞ ቀጣይ እኛ ወደ ስራው ላይ ዘመኑን በዋጀ መልኩ እያስተካከልን ሰራ ያለበትን ነገር እያስተካከልን እዚህ ሙያ ላይ ደርሰናል። የምንሰራቸው በኮንስትራክሽን ላይ ያሉ ስራዎችንና በተለይ ማለትም ሞልዶች፣ ግብአት ሊሆኑ የሚችሉ ሞልዶች ከዛም ደግሞ በቡና እና በሻይ ማሽን ላይ እና የዳቦ መጋገሪያ ኦቨኖች ላይ እና የተለያዩ የማሽነሪ ስራዎችን እንሰራለን። ወላጆች ልጆቻቸውን ገንዘብ ማግኘት የሚችሉበትን መንገድ ብቻም ሳይሆን ማስተማር ያለባቸው ነገን የተሻለ የሚያደርግ እውቀትን መሆን አለበት የሚለው አሸናፊ ጋቢ በየዕለቱ በቤተሰብ ውስጥ ባለን ግንኙነት አዳዲስ ነገሮችን ለመፍጠር በመትጋት እናሳልፋለን ይላል። አስተዳደግም ጥሩ ነው። ወላጅ በስራ አንጾ ካሳደገ መጨረሻውም ያማረ ነው የሚሆነው። ለገንዘብ ብቻ ሳይሆን ለእውቀትን ማህበረሰቡን ለማገልገልም መሆን መቻል አለባት ይ ነው ማስብ እና እኛ እንደ ቤተሰብ ስናድግ መጫወቻ ሳይሆን የሚገዛልን የነበረው መዶሻ አካቻዊ የስራ ፍቅር እንዲኖረን የተለያዩ ትልሶች ነበር የሚገዙ ቤተሰቦቻችን አባታችን ያንን ያ ይዘን ያደግ ነው እና አሁንም የምንሰራው ቁጭም ስንል የምናስበው ስራ ነው። ስንገናኝም የምናስበው ስለ ስራ፣ ስለምንሰራቸው ነገሮች በደንብ እንወያያለን፣ እንሰራለን ማለት ነው። አዲስ ነገር የምንሰራ ከሆነ ተነጋግረን ነው የምንሰራው። በወይዘሮ ስህን ፖሊቴክኒክ ኮሌጅ መምህር የሆኑት አቶ ተስፋ ያሰፋ የወጣቶቹ የፈጠራ ችሎታ ለማህበረሰቡ አማራጭ የቴክኖሎጂ ምንጭ ከመሆን በዘለለ የውጭ ምንዛሬን በማዳን በኩልም ትልቅ ድርሻ እንዳለው ይገልጻሉ። የልጆቹ ተነሳሽነት እውቀት ተሰጦ፣ የመፍጠር ተሰጦ የማድረግ ብቃት በጣም ነው ሁልጊዜ የሚያስገርመኝ። ቴክኖሎጂ እንዲህ ባልተስፋፋበት ዘመን ጀምሮ በዛ ተኮልኩለው ስላደጉ አሁን በመፍጠር በመቅዳት በተለያየ መልኩ በውጭ ምንዛሬ ሊመጣ የሚችለውን ነገር በሀገር ውስጥ በሚገኝ ቁሳቁስ ነው ያው እንትን እያሉ መደብስክ እየሰሩ የሚሰሩት ማለት ነው። እና እንደዛ አይነት ችሎታ ነው ያላቸው። እና እንደውም የተመቻቸ ሁኔታ ቢያገኙ ከዚህ በላይም የመፍጠር አቅም እንዳላቸው ነው የሚያውቀው። ወጣቶቹ በሀገር ውስጥ በሚፈለገው ደረጃ የተለያዩ ማሽኖችን ሊያሰሩ የሚችሉ ምርቶች ባለመኖራቸው በራሳቸው በንድፍ ከመስራት ጀምሮ እስከ ምርት ድረስ በጋራ አዳዲስ ፈጠራዎችን እንደሚሰሩ ይገልጻሉ። አብዛኛውን ፓርት የምንሰራው እኛ ነን አንድ ማሽን ለመስራት በትንሹ ነገር እስከ ትልቁ ዕቃ ቆራርጠን የምንሰራው። አቅራቢ የምትላቸው ምችኖች ግን እንደኛ እንደ ቤተሰብ መሰረት አንድ ነገር ከሰራ እኔ የሆነ ነገር ሰራለሁ ከእግዚአብሔር የሆነ ነገር ካደረገ እንደዚህ አድርገን የመጀመሪያውን ስራ ገጣጥሞ እንደዚያ እንደዛ ካልን በኋላ ወደ ምርት ነው የምንገባው። እያመረቷቸው ያሉ ማሽኖች መለዋወጫ ጭምር በዚሁ በሀገር ውስጥ የሚመረትላቸው ከመሆኑ ጋር ተያይዞ ማሽኖቹ ከተሰሩ በኋላ በቀላሉ ስራ ላይ መዋል እንደሚችሉ የሚገልጸው ኃይለ ገብርኤል ጋቢ በርካታ የውጭ ምንዛሬን ማዳን ችለናል ይላል የውጭ ምንዛሬ ከማዳን አንጻር በጣም ከፍተኛ የሆነ ምንዛሬ ነው የምናድነው በተለይ አሁን ለምሳሌ ከእስፔሮቹን እዚሁ ጋር በመገኘታቸው በቀላሉ ከመሰራታቸው ሰው ደግሞ የእነዚህ ማሽነሪዎችን በቀላሉ እዚሁ በቀላሉ አጋግኝቶ ወደ ስራ ለመግባትም ስላለ ከፍተኛ የውጭ ምንዛሬ ነው የምናድነው ወጣቶች ያው ማለትም አብዛኞቹ ከቴክኒክና ሙያ ወደዚህ ወደኛ ድርጅት ይመጣሉ። ሙያውን በትምህርት ያለውን በተግባር ደግሞ እዚህ ወርዶ ተግባር ላይ ሰርተው ምርቱ ተመርቶ ከወጣ በኋላም አገልግሎት ላይ ያለውን ነገር በደንብ እየተመለከቱ የተሻለ እውቀትን ቀስመው ራሳቸውን ወደ መቻል ደረጃ የሚደርሱበት ነገር ነው ያለው። የሚሰሩት ማሽኖች ከጥራት በተጨማሪ ውበት ላይ ትኩረት ይሰጣሉ የሚሉት የወይዘሮ ስን ፖሊቴክኒክ ኮሌጅ መምህር የሆኑት አቶ ተስፋ ያሰፋ እንደ ሀገር ከውበት አንጻር ያለብንን ክፍተት ከመሙላት በዘለለ ወጣቶቹ ከውጩ በላቀ ደረጃ እየሰሩት እንደሚገኙ ነው የሚናገሩት። ለየት የሚያደርጋቸው ከፈጠራውም ከመሆኑ የዚህ የፍንሽ ልክ ከውጩ ጋር ከሚመጣው ማንኛውም ማቴሪያል ጋር ወይም ከሚሰሯቸው ማሽኖች ከውጭ ጋር እንደውም አሻሽለውም ነው የሚሰሩት። ስለዚህ በአካባቢያችን እንደው እንደ ሀገርም ያለብን ችግር የፊኒሽንግ ስለሆነ በዛ ዙሪያ ላይ በከፍተኛ ብቃት ነው ያለች። ከሙያና ቴክኒክ ኮሌጆች ተመርቀው እነርሱ ጋር ለተግባራዊ ልምምድ የሚያመሩ ተማሪዎች በተሻለ ደረጃ ራሳቸውን ለአዲስ ፈጠራ እንዲያነሳሱ ከፍተኛ እገዛ እንደሚደረግላቸው ይገልጻሉ። ሙያን እንድለምድ አርጎኛል። በትምህርት ባሻገር በክህሎትም ራሴ እንዳዳብር አርጎኛል። ረጅም ጊዜ ስለሰሩ እነሱ ሙያው ላይ እውቀት አላቸው። እኔ ከነሱ የተማርኩት ብዙ ልምድ አለ። ብዙ ማሽነሪዎችን እንሰራለን። አዳዲስ ነገሮችን ያሳዩናል። ማናውቀውን ነገር እንድናውቅ ያስተምሩናል። ከዛ ባሻገር ደግሞ ብዙ ማሽነሪዎችን በራሳችን እንድንሞክር ያየነውን ነገር ሜንቴናንስ ብቻ ሳይሆን ክሬት እንድናደርግ የሰውን ችግር ወደ መፍትሄ እንድንቀይር ያሳዩናል። እዛ ላይ ብዙ ፕራክቲሱን ሳይሆን ቴዮሪ ነው እዛ የምንማረው። እዚህ ደግሞ በፕራክቲስ እያደረግ ነው ራስን ከቀን ወደ ቀን የተሻሻልክ እምትመጣበት። ያን ልምዱ ትምህርቱ ብቻ ነው የሚኖርህ እንጂ በእውቀት ደረጃ ራስን ከፍ አታደርግ። እዚህ ላይ ራሴን ከፍ እንዳደርግ ራሴ እንዳሳይ ረድተውኛል። እኔም በተለይ ቀይሮኛል። ለወጣት እድል ይሰጣሉ። መጥተህ ጠይቃቸው። ምንም አይነት ነገር ለመርዳት ዝግጁ ናቸው፣ ፈቃደኛ ናቸው። ከዚህ ቀደም የነበረ የስራ ህይወታቸው የተበላሸን ከመጠገን እየዘለለ እንዳልነበር የሚናገሩት በእነርሱ ስር ተቀጥረው የሚሰሩ ወጣቶች፣ አሁን ግን በአዲስ የፈጠራ ሀሳቦች ላይ እንድናተኩር አድርገውናል ይላሉም። በፊት የምንሰራቸው የነበሩት ማሽኖ ስራዎች ኖርማል የሆኑ ስራዎች ነበሩ፣ ሁልጊዜ የተለመዱ ነገሮች ነበሩ። አሁን የምንሰራቸው ማሽኖች ግን የተለያዩ አሁን ፍሬቸር አለ እዛ ጋር መከኪያ ምናም ማሽን አለ፣ እዚህ መኩል ያለ እዛ ጋር ደግሞ ኦቭን አለ፣ ኬክ ኦቭን እነሱ እነሱን ነው እየሰራን ያለ ነው። እና ያው ካለው ከዘመኑ ጋር ከቴክኖሎጂም ጋር ነው ያለውን ነገር እየሰራን የምንሄደው፣ ሄደውና አሁን ባለው ነገር አሁን እንግዲህ እዚህ ላይ ደርሰናል። እንግዲህ ለኔ ያው ትልቅ ነገር ነው ያው በተለይ ከመሰረት እኔ የምቀበለው ነገርና መሰረት የሚያሳይኝ ነገር ለኔ በጣም ትልቅ ነገር ነው። በስራው ከሙያውም አንጻር ማለት ነው። እና ባለው ነገር አዳዲስ ነገር ሁሉ ሲፈጠር በቃ እዛ ነገር ላይ ትኩረት አድርገን መስራት ነው። ያው ባለው ነገር እኔ ደስተኛ ነኝ በስራው። አሁን ለምሳሌ በእኛ ሙያ ላይ የተሰማሩ ወጣቶችን ባለው ነገር ላይ አንድ አይነት ስራ መስራት ሳይሆን ሁሉ የአፕዴት ማድረግ ነው በቃ ባለው ስራ ላይ ወደ ማሽኖች፣ ወደ ተለያዩ ቴክኖሎጂዎች ለምሳሌ ዩቲዩብ ላይ ምናምን የምናያቸውን የውጭ ነገሮች ምናምን እነዛን ነገሮች በተለያየ ነገር ማሳደግ ቢሆን አሪፍ ነው። በከፍተኛ ደረጃ በታላላቅ ፋብሪካዎች የሚመረቱ ምርቶችን ወጣቶቹ ባላቸው ሙያ ላይ ስልጠና በመጨመር ኢትዮጵያ ውስጥ አዳዲስ የፈጠራ ስራዎች እንዲስፋፉ የማድረግ ፍላጎት ያላቸው የጋቢ ቤተሰቦች በተለያየ ቦታ የምርትና የስልጠና ማዕከልን ማቋቋምም ይሻሉ። በየሀገሩ ላይ የተለያየ ምርቶች እንደ ማሰልጠኛም እንደ መስሪያም በሆነ እንዲያገለግሉ የሚያደርጉ ድርጅቶችን አስበናል። ወጣቱ የተማረን እያመረተን ሊሰራባቸው የሚችሉ እንደዚህ አይነት ወርክሾፖች፣ ማሰልጠኛዎች እንደዛ ነው ያሰብኩት። እንደዚህ በተለያየ ክልሎች አንዳንድ፣ ምክንያቱም እዛ አካባቢ ያለ ወጣት ገብቶ ተምሮበትን ሰርቶበትን ሁለቱንም አድርጎ የሚጠቀምበትን ወርክሾፖች ነው ያሰማ። እንደ ሀገር ከፍተኛ የውጭ ምንዛሪ ወጥቶባቸው ወደ ሀገር የሚገቡ ማሽኖችን በዚሁ በሀገር ውስጥ በማምረት በሀገር ኢኮኖሚ ላይ የበኩላችንን እያበረከትን ነው የሚሉት ወጣቶቹ፣ በቀጣይ ለምንሰራቸው ስራዎች ሰፊ የመንግስት ድጋፍ ያስፈልገናል ብለዋል። ያው እንደ ሀገር ከኢኮኖሚ አንጻር ከውጭ የሚገቡትን ትልልቅ ማሽነሪዎች በትልቅ ገንዘብ የሚገቡትን እቃዎች ማስቀረት መቻሉ እሱ ራሱ አንድ ትልቅ ነገር ነው ብለን ነው የምናስበው። የተሻለ እንድንሰራ ደግሞ የመንግስት ድጋፍ ቢኖረን የተለያየ አካላቶች በዚህ የተለያየ በሀሳብ ቢኖር ጥሩ ነው ብዬ ያስባለሁ። ምክንያቱም መደጋገፉ ጥሩ ነው።